የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል ካይደናል የመጀመሪያው ነው። አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይህ ክርክር መድረክ የመጀመሪያው ነው። አቶ ዳኛቸው ቦጋለ ናቸው። በአካል ጉዳተኞች ጉዳይ የሕግ አማካሪም ሆኖ ይሰራሉ። በአይነቱ የመጀመሪያ ስለሆነው የአካል ጉዳተኞችን አካታችነት በሚመለከት ስለተደረገ የፖለቲካ ፓርቲዎች ክርክር በምሽቱ ይነግሩናል። የአካባቢ ልማት ከንባብ ጋር ካልተገናኘ አደጋለሁ የሚል እምነት አለን። ደራሲና ጋዜጠኛ ሄኖክ ስዩምን የሰማ ነው በድሬዳዋ ከተማ የንባብን ባህል ለማሳደግ ስለተከፈተ አንድ አውደ ርዕይ በሚያወሳ መሰናዶ ውስጥ ሙሉ ሀሳቡ ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆየ። አመሰግናለሁ ሀብታሙ ባለፈው ሳምንት በማሊ በተካሄደው መፈንቅለ መንግስት ምክንያት በሀገሪቱ በደረሰው የፖለቲካ ቀውስ ዙሪያ አስቸኳይ ስብሰባ ያካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ማሊ ከማህበረሰቡ እንድትታገድ መወሰኑን የጋና የውጭ ጉዳይ ሚኒስትር አስታውቀዋል። የውጭ ጉዳይ ሚኒስትሩ ሺርሌ ኦይርኮር ቦችዌይ እንደተናገሩት 15 ሀገራት በአባልነት የሚገኙበት ኤኮዋስ በማሊ ውስጥ በተደጋጋሚ የሚከሰተው የፖለቲካ አለመረጋጋት በምዕራብ አፍሪካ ሀገራት ላይ ሊያደርስ የሚችለው ተጽዕኖ አሳስቦታል። ኤኮዋስ ያካሄደውን ስብሰባ ሲያጠናቅቅም የየሀገሪቱ መሪዎች ባወጡት መግለጫ የማሊ ባለስልጣናት የሽግግር መንግስቱ መሪ የነበሩትንና አሁን በቁም እስር ላይ የሚገኙትን ፕሬዚዳንት ባ ንዳውና ንዳው ና ጠቅላይ ሚኒስትር ሞክታር አዋኔን በአስቸኳይ እንዲፈቱ ጠይቀዋል። ኢኮዋስ አክሎ የጦር አባል ያልሆነ አዲስ ጠቅላይ ሚኒስትር እንዲሰየም የጠየቀ ሲሆን በየካቲት 2014 ይካሄዳል ተብሎ የሚታሰበው ምርጫ እስከሚደርስ አዲስና ሁሉን አቀፍ የሽግግር መንግስት እንዲመሰረትም አሳስቧል። ይህ መፈፀሙን መቆጣጠሪያ መንገድ እንደሚነድፍም ተናግሯል። ኒጀር በተሰኘ በሰሜን ናይጄሪያ የሚገኝ ከተማ ውስጥ ታጣቂዎች አንድ እስላማዊ ትምህርት ቤት ውስጥ የሚማሩ ተማሪዎችን አግተው መውሰዳቸውን የሀገሪቱ ፖሊስ ትላንት አስታውቋል። ከቅርብ ወራት ወዲህ ታጣቂዎች በሰሜኑ የናይጄሪያ ክፍል የሚገኙ ትምህርት ቤቶችና ዩኒቨርሲቲዎችን በማጥቃት ተማሪዎችን እያገቱ ገንዘብ የሚጠይቁ ሲሆን ከታህሳስ ወር ወዲህ ብቻ ከ700 በላይ ተማሪዎች ታግተዋል። የኒጀር ከተማ ፖሊስ ቃል አቀባይ ስለ ሁኔታው በሰጡ መግለጫ ታጣቂዎቹ በሞተር ብስክሌት በመሆን ተጊና የተባለችውን ከተማ እሁድ ለት አጥቅተዋል። ቃል አቀባዩ አክለው አጥቂዎቹ ያገኙት ሰው ላይ በመተኮስ እስካሁን ቁጥራቸው በውል ያልታወቁ ልጆችን ሳሊሁ ታንኮ ከተባለ እስላማዊ ትምህርት ቤት አግተው ወስደዋል ብለዋል። የትምህርት ቤቱ ዳይሬክተር አቡበከር ተጊና ለሮይተርስ በስልክ ሲናገሩ ቢያንስ ሀያ ወይም ሀያ አምስት የሚሆኑ ከባድ መሳሪያ የታጠቁ ሞተረኞች ማየታቸውን ገልጸው ታጣቂዎቹ ወደ ትምህርት ቤቱ በመግባት ከ150 በላይ ተማሪዎች መውሰዳቸውን አስረድተዋል። በትምህርት ቤቱ ወደ 300 የሚጠጉ ተማሪዎች የሚማሩ ሲሆን እድሜያቸው ከ7 እስከ 15 እንደሚሆን የትምህርት ቤቱ ዳይሬክተር ጨምረው አስረድተዋል። ዩናይትድ ስቴትስ በጦርነት የተሰዉ ዜጎቿን ለማሰብ እያከበረች ባለችው የሚሞሪያል ዴይ ክብረ በዓል ላይ ፕሬዚዳንት ጆ ባይደን ተገኝተው የመታሰቢያ ንግግር አድርገዋል። ጆ ባይደን ስልጣን ከያዙ በኋላ ለመጀመሪያ ጊዜ በተገኙበት የዴላዌር መታሰቢያ ድልድይ ላይ ባደረጉት ንግግር በዚህ መታሰቢያ ላይ ለነጻነታችን የተከፈለውን ይህን ዋጋ ማስታወስ ይገባናል ካሉ በኋላ ይህን ዋጋ ለከፈሉትና ለቤተሰቦቻቸው ያለብንን እዳ መርሳት የለብንም፣ በሀዘናቸው ልቤ ተሰብረዋል ብለዋል። ባይደን አክለው የዴላዌር ብሔራዊ ጦር ሰራዊት አባል የነበረውና በ2015 በካንሰር ከመሞቱ በፊት በኢራቅ ያገለገለው ልጃቸው ቦ የሞተበት ስድስተኛ ዓመት አስመልክተው ንግግር አድርገዋል። መለየት ምን ያክል እንደሚጎዳ አውቃለሁ፣ ልብ ላይ ትቶት የሚሄደውንም ክፍተት አውቀዋለሁ ሲሉም ሀዘናቸውን ገልጸዋል። በአፍሪካ የመጀመሪያውን ዙር የኮቪድ-19 ክትባት የወሰዱ ሰዎች ሁለተኛውን ዙር ክትባት መከተብ እንዲችሉ የዓለም ጤና ድርጅት 20 ሚሊየን ክትባቶችን ጠይቋል። የጤና ድርጅቱ አክሎ በአፍሪካ ላለፉት ሶስት ሳምንታት ወርዶ የነበረው የኮቪድ-19 ስርጭት መጠንም እንደገና እያንሰራራ መሆኑን በወጣው ሪፖርት ባወጣው ሪፖርት አስታውቋል። ሪፖርቱ እንደሚያሳየው በአህጉሪቱ በአሁኑ ሰዓት 4.7 ሚሊየን የቫይረሱ ተያያዦች ሲኖሩ 128 ሺህ ሰዎች ለእልፈት ተዳርገዋል። ይህም ካለፈው ሳምንት ጋር ሲነጻጸር የ17 ከመቶ ብልጫ አለው። ሞቲ እንደሚያስረዱት ከ65ሺህ አዲስ የቫይረሱ ተያያዦች መሀል አንድ ሶስተኛ የሚሆኑት ደቡብ አፍሪካ ውስጥ የሚገኙ ሲሆን በደቡብ አፍሪካ ውስጥ የሚገኘው ልውጡ የቫይረሱ ዝርያ ወደ ጎረቤት ሀገራት ተሰራጭቶ ሊሆን እንደሚችል ስጋት አለ። የቫይረሱ ተያዦች ቁጥር እጅግ እያሻቀበ ካሉባቸው ሀገራት መካከልም ዛምቢያና ናሚቢያ ተጠቃሽ ናቸው። እስካሁን ባለው አሀዝ መሰረት 1.4 ቢሊየን ሰዎች በሚኖሩባት አፍሪካ የተሰጠው ክትባት 28 ሚሊየን ሲሆን የመጀመሪያውን ዙር ክትባት የወሰዱ ሰዎች ሙሉ ለሙሉ ቫይረሱን የመከላከያ አቅም እንዲኖራቸው እስከ ሐምሌ ወር አጋማሽ ድረስ ተጨማሪ 20 ሚሊየን የአስትራዜንካ ክትባት እንደሚያስፈልግ የጤና ድርጅቱ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን ለዜናው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦ የተሰኘውን ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው ዘገባ እንሻገር። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ የኢትዮጵያን ጉዳይ እንደምን አድርገው እንደሚያስተናግዱ የሚመረምር ክርክር ከሰሞኑ ተደርገዋል። ክርክሩን የመሩት በአካል ጉዳተኞች ጉዳይ የሕግ አማካሪ የሆኑት አቶ ዳኛቸው ቦጋለ ናቸው። አቶ ዳኛቸው ክርክሩ እንዴት እንደተዘጋጀ እና ፋይዳው ምን እንደሆነ ጥያቄ አቀርበንላቸዋል። እሺ በጣም አመሰግናለሁ። እንግዲህ ከአሁን በፊት በነበሩት አምስት ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የየትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን እያለ የምንረሳው ጉዳይ ነው። እና በዚህኛው አመት ምርጫ ላይ ግን በተለያየ ዘርፍ ያሉ የተለያዩ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርገዋል። ከነዚህ መካከል አንዱ የኢትዮጵያ አካል ጉዳተኞች እና ልማት ማዕከል ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዴቨሎፕመንት ኢሲዲዲ የሚባል ሀገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው በዚህ ሳምንት ያደረግነው ለፓርቲዎቹ ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ አራት ፓርቲዎች እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜም ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ አራት ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸው እና በፕሮግራሞቻቸው ላይ ማኒፌስቶቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል፣ በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ዲቤት ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል። ለእኛ ለአካል ጉዳተኞች እኔም አካል ጉዳተኛ ነኝ፣ በነገራችን ላይ ቅድም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት። ስለዚህ በእኛ ጉዳይ ላይ የዚህ አይነት ክርክር ሲደረግ ማየታችን የምርጫ ውጤት ምንም ይሁን ምን ትልቅ አንኳር ነገር ነው፣ አበይት ክንውን ነው ብለን ነው የምናስበው። ከኋላ የሚካሄዱ ምርጫዎች እንግዲህ የአካል ጉዳተኞችን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን። ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን። አብታሙ የክርክሩ መንፈስ ምን ይመስል ነበር? በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያን ምን አይነት የሚበጁ ሀሳቦች ተደመጡበት? አዎ የመጀመሪያው ነገር ቅድም እንዳልኩት መወያያ መሆኑ ነው። የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው። ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው። ከውይይት ባለፈ ምንድን ነው የተነሳው ሀሳብ የክርክር ነጥቦች ምን ይመስላሉ የሚለው ነገር ማንሳቱ አግባብ ነው። በዚህ ረገድ በተለየ አካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን እዚሁ በአቅራቢያችን ካሉ በነ ዩጋንዳ በነ ኬንያ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በሕግ ያስቀመጧቸው ድንጋጌዎች አሉ ሕገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧል እና ከዚህ አንጻር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው። እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል። ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው። የተለያዩ ህጎች በእርግጥ አሁንም በሀገራችን አሉ፣ በቂ አይደሉም። ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ አዋጅ አምስት ስልሳ ስምንት የምንለው አለ አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው። ህገ መንግስታችንም ላይ እንደ ሌሎቹ ሀገራት ቅድም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊ እና ማህበራዊ መብቶች በሚለው ውስጥ አንቀጽ አርባ አንድ ውስጥ ንዑስ አንቀጽ አምስት ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ። በቂ አይደለም። ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ። ነገር ግን አንድ ወጥ ህግ ቢኖር፣ ኮምፕሪሄንሲቭ የሆነ ህግ ቢኖር፣ ወይንም ዲሴቢሊቲ አክት እንለዋለን እኛ፣ እንደዛ አይነት ቢኖር አንደኛ ለትግበራ አመች አመቺ ነው። የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ በማስተናገድ አመቺ ይሆናል። ይህንንም አንስተንላቸዋል። ከዛ ጋር በተያያዘ በተለይ አሁን በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል። በተግባር እየሰሩበት እንደሆነ እና በቅርቡ እንደሚጸድቅ ነግረውናል። ሌሎችም ፓርቲዎች ከዚህ አንጻር ሀሳቡ እንዳላቸው በማኒፌስቷቸው ውስጥ፣ በፕሮግራማቸው ውስጥ ካካተቷቸው ሀሳቦች አንዱ እንደሆነ ተናግረዋል። ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት፣ የጤና የተደራሽነት ብዙ አገልግሎቶቻችን ህንፃዎቻችን፣ ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንፃዎቻችን ለአካል ጉዳተኞች ተደራሽ አይደሉም። ሌላው ቢቀር አንኳር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ ጥያቄ አይሰጥም። በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት። ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸው ማለት ነው ወይ የሚል ጥያቄ ያስነሳል። ዲሲን ፍራንቻይዝ ያደርጋቸዋል። ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው። ትልቁ የዜግነት መብት ነው። ያንን የዜግነት መብታቸውን ይነፍጋቸዋል። ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም በየክርክሩ ላይ። አሁን ራሱ የሚገርምህ ነገር በዚህ አሁን ባዘጋጀነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ በአስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከት የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል። ያንም እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም፣ አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ፣ ኢሚዩን ነኝ የሚል ማንም ማንም ሰብአዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ቢቻል ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም፣ የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለእነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ ፎር ዲ አደርስ በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማሰብ ነገር ላይ ከፍተኛ ክፍተት አለ እና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም፣ ኦነስትሊ ለመናገር ምክንያቱም ኮንክሪት አድርጎ ይህን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው፣ ይህን እናደርጋለን፣ ይህን እንፈጽማለን ምን በሚል ብቻ የእንትኖች ሊስት ዊሽ ሊስት ማስቀመጥ ሳይሆን ከዛ ባለፈ በዚህ በዚህ መንገድ ነው ይህንን ነገር ለማስፈጸም የምንሞክረው እስካሁን ያለው አካሄድ ያለው ክፍተት ይህን ይህን ይመስላል ይህን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማውም አቶ ዳኛቸው ጋር የጀመርነው ውይይት በነገው ምሽት መሰናዶም ይቀጥላል። በእናንተ ስም አመስግንናቸው፣ ወደ ቀጣዩ መሰናዶ እንሻገር። ብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ከድሬድዋ ዩኒቨርስቲና ከድሬድዋ ባህልና ቱሪዝም ጽህፈት ቤት ጋር በመተባበር የንባብ ሳምንት አዘጋጅተዋል። በንባብ ሳምንቱ የሥነ ጽሑፍ ምሽት፣ የአውደ ጥናት መድረኮችና የመጻሕፍት አውደ ርዕዮች ተዘጋጅተዋል። በአውደ ርዕዩ ለሽያጭ ከቀረቡ አዲስና የቆዩ መጻሕፍት ባሻገር የሕፃናት ማንበቢያና ጽፈት መለማመጃ ቦታዎችም ተዘጋጅተዋል። ታሪካዊ ሰነዶችም ተጎብኝተዋል፣ ይለናል አዲስ ቸኮል። ብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ከድሬዳዋ አስተዳደር ባህልና ቱሪዝም ጽህፈት ቤትና ከድሬዳዋ ዩኒቨርሲቲ ጋር በመተባበር የንባብ ሳምንት አዘጋጅተዋል። በንባብ ሳምንቱ ላይ ሕፃናት ንባብና ጽፈት የሚለማመዱባቸው መድረኮች የሥነ ጽሑፍ ምሽቶችና ጥናታዊ ጽሑፎች የቀረቡበት መድረክም ተዘጋጅቷል። የመጽሐፍ አውደ ርዕይም የዝግጅቱ ዋና አካል ነበር። በአውደሪዩ ላይ በርካታ አዳዲስና የቆዩ የቆየ መጽሐፍትም ለሽያጭ ቀርበዋል። አውደሪዩ ሲከፈት ንግግር ያደረጉት የድሬዳዋ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ሙራድ በደዊ መጽሐፍት ለእውቀት ገበታ መዛግብት ለዘመን ትውስታ በሚል መሪ ቃል ለሶስተኛ ጊዜ አውደሪ መዘጋጀቱን አስታውሰዋል። በዚህ ዕለትም በእውቀት የተነጸ ትውልድ ለመገንባት ሁሉም የህብረተሰብ ክፍል የበኩሉ እንዲወጣ ጥሪ አቅርበዋል። ስብዕና የተላበሰ ተመራማሪ እውቀት ባለቤት ተጨማሪ ሀሳቦችን ማመንጨት የሚችል ትውልድና በተለይ ወጣቶች ላይ መፍጠር እጅግ በጣም አስፈላጊና በየጊዜው ልንሰራው የሚገባ፣ መላው ነዋሪዎቻችንም በዚህ ጉዳይ ላይ በተለይ ደግሞ ወላጆች እና ቤተሰቦች ከታች ጀምሮ ያለውን ጀኔሬሽን የማንበብ ባህላችንን በማሳደግ ሁለንተናዊ ስብዕናው የተሟላ ተመራማዊ ያደገ ትውልድና አገርን በእውቀት የተላበሰ ማህበረሰብ ለመፍጠር እጅግ በጣም ወሳኝ በመሆኑ ሁሉም የማህበረሰብ የከተማችን ነዋሪዎች የቀረበው ኤግዚቢሽን መጥተው በመጎብኘት መጽሐፍቶችን ወስደው በማንበብ የማንበብ ባህላችንንም እያሳደግን እንሄድ የሚል ጥሪ እያስተላለፍኩኝ በአውደ ርዕዩ መክፈቻ ላይ ደራሲያን ልምዳቸውን የሚያካፍሉበት መድረክም ተመቻችተዋል። በወቅቱ በደራሲነት በደራሲነትና የጉዞ ማስታወሻ ጸሐፊነት የሚታወቀው ተጓዡ ጋዜጠኛ ሄኖክ ስዩም በከተሞች ከመሰረተ ልማት እኩል የንባብ ስፍራዎችም እንዲስፋፉ ጥሪ አቅርበዋል። ሌዋና አካባቢዋ በኢትዮጵያ ስነ ጽሑፍ ውስጥ ስለ ቅር ከሆኑ ብርቅዬ ድንቆች ያሉ አካባቢዎች ናቸው። ነገር ግን ማንበቡ እንዳለ ሆኖ የልባብ ፍሩም እንዳለ ሆኖ ሁሉ ጊዜ የሚያሳስበን የከተሞች እድገት፣ የአካባቢ ልማት ከልባብ ጋር ካልተገናኘ አደጋ አለው የሚል እምነት አለ። ድሬዳዋ ብዙ መሠረተ ልማቶች በየጊዜው እያየን ነው። አዳዲስ ነገሮች እናያለን። መንገዶቿ፣ አካባቢዋ ወይም አዲስ የሚከፈቱ ሆቴሎች እናያለን። የዛፍ ያክል ድሬዋ አዳዲስ ቤተ መጽሐፎች ያሰልባል። በዘንድሮው አውደሬ ከአምናው አንጻር አነስተኛ መጽሐፍት መደብሮች በተሳታፊነት ከአዲስ አበባ የመጡ ሲሆን በገበያ ላይም እንብዛ የሚመገኙ አረጉ መጽሐፍትም በብዛት አልቀረቡም ነበር። ስለ ጉዳዩ የጠየቅናቸው የብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ኃላፊ አቶ ይኩኑ አምላክ የዚህ መንስኤ በተመሳሳይ ጊዜ በርካታ የመጽሐፍት መደብሮችና አሳታሚዎች የተሳተፉበት የመጽሐፍት አውደሬ በአዲስ አበባ ከተማ በመዘጋጀቱ ነው ብለዋል። ባውደሪው ላይ የድሬዳዋ መጽሐፍት መደብሮችም እንዲሳተፉ ቢጋበዙም አለመሳተፋቸውን የተገለጸው ባውደሪው ላይ የተሳተፉና ከአዲስ አበባ የመጡ የመጽሐፍት ሻጮች አስቀድመው በጅጅጋና ሐረር መሳተፋቸውን አስታውሰው በእነሱ ግምገማ በሐረር የተሻለ አንባቢና መጽሐፍት ገዥ ነበር ብለዋል። በአውደሪው ላይ ከመጽሐፍ ሽያጭ ባሻገር ሕጻናት ጽሁፈትና ንባብ የሚለማመዱባቸው ቦታዎችና አስተማሪዎችም የተዘጋጁ ሲሆን የሕጻናቱ ተሳትፎም ጥሩ የሚባል ነበር። ታሪካዊ ሰነዶችም ለጉብኝት ከቀረቡ መካከል ነበሩ። ከአውደሪው ባሻገር የስነ ጽሁፍ ምሽትም የተዘጋጀ ሲሆን አውደ ጥናትም የንባብ ሳምንቱ አካል ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለቀደመው ዘገባው አመሰግናለሁ። ዓለም በሙሉ ከአንድ ዓመት በላይ ሲያስጨንቅ የከረመው የኮቪድ-19 ቫይረስ ከ80 በላይ ደሴቶችን የያዘው ፓስፊክ ውቅያኖስ ላይ የሚገኙት የቫናቱ ደሴቶች የኮሮና ቫይረስ እስካሁን ድረስ ያልደረሰባቸው እንደሆነ ተሰምተዋል። እንዴት የሚለውን ጂን ስቴት ከቫናቱ ዋና ከተማ ፖርት ቪላ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች ገና ከመጀመሪያው አስቀድመን ድንበራችንን በመዝጋታችን ቫኑአቱ እድለኛ ናት። በቫኑአቱ በለይቶ ማቆያ ጣቢያ ውስጥ ሆነው ኮቪድ-19 ከተገኘባቸው ሶስት ሰዎች በስተቀር እስካሁን በማህበረሰብ ውስጥ የተላለፈ የቫይረሱ ተጠቂ አልተገኘም። ይቺ ትንሽ ሀገር ለማስተላለፍ እየሞከረች ያለችው መልእክት እባካችሁ ከኮቪድ ነፃ መሆናችንን ከፍተኛ ግምት ስጡት የሚል ነው። ቫኗቱ በጣም የተወሰነ የቫይረሱ መመርመሪያ መሳሪያ ቢኖራትም ያላትን በአግባቡ ለመጠቀም ግን ጥረት አድርጋለች። ያለውን ጥቂት ግብአት በአግባቡ ለመጠቀምም ወደ ሀገሪቱ የሚገቡ ሰዎችን በብዛት ስትመረምር ቆይታለች። በቫኑአቱ ከመነሻው መለየት የሚያስችለን በጣም ጥሩ ለይቶ የማቆያና የመቆጣጠሪያ መንገድ አለን። ምድረገነት የሚመስለው ደሴት ከኮቪድ ነፃ ቢሆንም በወረርሽኙ ግን ጉዳት አልደረሰበትም ማለት አይደለም። አብላጫውን የሀገሪቱን ገቢ ከቱሪዝም የምታገኘው ሀገር ሰባ በመቶ የሚሆነውን የጉብኝት አገልግሎት ስራ አታለች። ከቱሪዝም አንጻር ከታየ ስልሳ ከመቶ የሚሆነው ኢኮኖሚ በቀጥታ የሚሆኑ በተዘዋዋሪ ጉዳት ደርሶበታል። በእርግጥም ድንበሩ ሙሉ በሙሉ በተዘጉበት ሁኔታ በቱሪስቶች ይሞላ የነበረው ሀገር በቀናት ውስጥ ጭር እንዲል ሆኗል። ድንበሮች ሲዘጋጉ ማክሳለንም ድርጅቱን ዘግቷል። አሁን ሌላ አስጎብኚ ድርጅት ንብረቱን እንዲሸጥ እያገዘ ይገኛል። አሁን መኪናዎችን እየሸጥን ነው። ነገር ግን መኪናዎቹ እያለቁ ነው። የምንጠብቀው ብቸኛ መፍትሄ ክትባቱ ነው። ክትባቱን ማግኘት የመንግስት ትልቁ ችግር ነው። ክሬግ እንደሚለው ከሰማኒያ በላይ በሚሆኑ ደሴቶች ውስጥ ክትባቱን ማሰራጨት በጣም ውስብስብ ስራ ነው። ምናልባት ክትባቱን ካገኘን፣ ያደጉ ሀገራት በአቅርቦት ካገዙን፣ ዶክተሮችና ነርሶች ደግሞ በማከፋፈል ከተባበሩን ማሳካት እንችላለን። ያንን እርዳታ ካላገኘን ግን በጣም ዝቅተኛ የጤና ስርዓት ላለው ታዳጊ ሀገር በጣም አስቸጋሪ ነው የሚሆነው ቫኑአቱ ከኮቪድ ነጻ ሆና ህይወት ቀጥሏል ሆኖም ጎብኚዎች ባለመኖራቸው ስራ ያጡ በሺዎች የሚቆጠሩ ሰዎች በእርሻ ስራ ላይ ለመሰማራት ወደ ጎረቤት ሀገሮች አውስትራሊያ እና ኒውዚላንድ ለመሄድ እየሞከሩ ነው የ23 ዓመቱን ኤሊሺያ ሎሊን ጨምሮ አሁን በጣም አስቸጋሪ ጊዜ በመሆኑ ወደ አውስትራሊያ መሄድ እፈልጋለሁ በኮቪድ ምክንያት ቫኑአቱ ዝግ ሆኗል ቤተሰብን ለመርዳት እጄ ስራ ሰርቼ ገንዘብ ማግኘት አለብኝ። ቫኗቱ ኢኮኖሚዋን ለማዳን ዜጎቿ መከተብ አለባቸው፣ ወደ ሀገሪቱ የሚመጡ እንግዶቿም እንዲሁ። ሆኖም እስካሁን ምንም አይነት ክትባት ወደ ቫኗቱ አልደረሰም። የሀገሪቱ መንግስት ግን በመጪው ሰኔ ክትባት መሰራጨት ይጀምራል ብሎ ተስፋ ያደርጋል። አድማጮቻችን፣ በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ለእናንተ የሚቀርብ ልዩ መርሃ ግብር ነው። በመቀጠል አጫጭር ስፖርታዊ ዜናዎችን ሰምተን እንመለስ። የአፍሪካ ቅርጫት ኳስ ሊግ ውድድር በትናንትናው ዕለት ተጠናቋል። አስራ ሁለት ሀገራትን የወከሉ ቡድኖች ለሁለት ሳምንታት የተፎካከሩበት ውድድር አሸናፊ የግብፁ ዛማሌክ ሆኗል። ዋንጫውን ለማንሳት ከቱኒዚያው ሞናስሪኒ ጋር የተጫወተው ዛማሌክ 97 ለ64 በሆነ ውጤት የመጀመሪያውን በባኦባብ ዛፍ ቅርጽ የተሰራውን ዋንጫ ንብረቱ አድርጓል። በሦስተኛ ደረጃ በተደረገ ፉክክር የአንጎላው ፔትሮሌዝ ሉዋንዳ የሩዋንዳው ፓትሪዮትስን 97 ለ68 አሸንፏል። በዕለቱ የሊጉ የምዕራፍ ማጠናቀቂያ የክብር ሽልማቶችም ተሰጥተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ ውስጥ መልካም ስም የተከሉት ናይጄሪያዊው ሐኪም አለጅዋን የዲሞክራቲክ ኮንጎ ዲኬምቤ ሙቶምቦ፣ እንዲሁም የደቡብ ሱዳኑ ማኑት ቦል ለዚህ ክብር በቅተዋል። በስማቸው የተለያዩ ሽልማቶችም ተሰይመውላቸዋል። በዚህ መሠረት የዛማሊኩ ዋልተር ሆጅ የሐኪም ኦለጅዋን የአፍሪካ ቅርጫት ኳስ ሊግ እጅግ ዋጋ ያለው ተጫዋች ሽልማት ወስዷል። በአማካይ 15 ነጥብ 5 ነጥቦችን አስቆጥሯል ተጫዋቹ አናስ ኦስማን ሙሐመድ ከዛ ማሊክ እንዲሁ የዲኬምቤ ሙቶምቦን የአፍሪካ ቅርጫት ኳስ ሊግ ምርጥ ተከላካይ ሽልማትን ወስዷል። በጨዋታዎች በአማካይ ሁለት ነጥብ ስምንት የባላጋራ ሙከራዎችን አክሽፏል። የማኖት ቦል የመልካም ስፖርታዊ ጨዋነት ሽልማትን የወሰደው ደግሞ የሞናስሬኒው ማክረም ቤን ሮመዳን ነው። ይህ ውድድር ከሁለት መቶ በላይ ሀገሮች በአስራ አምስት ቋንቋዎች የቅርጫት ኳስ አፍቃሪያን በቴሌቪዥንና ራዲዮ አውታሮች ተመልክተውታል። የጃፓን ኦሎምፒክ የሚዲያ ጋር አሳይ ሺምቡን ሀገሪቱ በዝግጅት ላይ ያለችበትን ኦሎምፒክ እንድትሰረዝ በርዕስ አንቀጹ ጠይቋል። የተለያዩ የሕዝብ አስተያየት መሰብሰቢያዎች እንደሚያሳዩት በርካታ ጃፓናውያን ኦሎምፒኩ እንዲሰረዝ ወይም እንዲተላለፍ ፍላጎት አላቸው። የሀገሪቱ የሐኪሞች ማህበር ሳይቀር በቅርቡ የውድድሩን መከናወን ተቃውሟል። ይሁንና አስተናጁ አካልና የዓለም ኦሎምፒክ ኮሚቴ በርካታ ዓለም አቀፍ ታዳሚዎች እንደማይገኙበት የተነገረለትን አውረ ውድድር ለመሰረዝ እስካሁን ፍላጎት አላሳዩ። የሜዳ ቴኒሱ ዓለም ንግስት ናኦሚ ኦሳካ የ15000 ዶላር ቅጣት ተጥሎባታል። ለቅጣት ያበቃ ጥፋት ደግሞ ግራንድ ስለም እየተባለ በሚጠራው አበይት ውድድር ደንብ መሰረት ከጨዋታ በኋላ ጋዜጣዊ መግለጫ መስጠት ሲገባት ያንን ባለመፈጸሟ ነው። ይህንን አድራጎቷን የምትቀጥል ከሆነ ደግሞ ኦሳካ አራት አበይት ውድድሮችን ከሚያጠቃልለው መርሃ ግብር ልትሰናበትም እንደምትችል ማስጠንቀቂያ ተሰጧታል። ናኦሚ ኦሳካ ጋዜጣዊ መግለጫ ከመስጠት የተቆጠበችው የተጫዋቾችን የአእምሮ ደህንነት በተመለከተ ግንዛቤ ለመፍጠር ነው እንደሆነ ተነግረዋል። ከጋዜጠኞች የሚቀርቡ ጥያቄዎችን አንድ ሰው ከወደቀ በኋላ ከሚደርስበት ድብደባ ጋር አመሳሰላችኋለች። ዜናዎቹ ከሮይተርስ የተገኙ ናቸው። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማራ። እስካሁን ድረስ አብረናችሁ ነበርን። የነገሱ ይበለን። መልካም ምሽት ይሁንላችሁ።